አማራ ክልል ያለፈው የሁለተኛ ደረጃ መልቀቂያ ፈተና አሰጣጥ ወቅት የቁጥር መላላት ነበር የሚል ለክልሉ የትምህርት ቢሮም ለአገር አቀፉ የፈተናዎች ምዘና ኤጀንሲም የቀረበ ቅሬታ እንደሌለ የክልሉ የትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ አለ ገለጡ በአማራ ክልል በ ሁለት መቶ ሀያ ስምንት የፈተና ጣቢያዎች ውስጥ ቁጥራቸው ወደ ዘጠና ሁለት ሺህ የሚጠጋ ተማሪዎች ፈተናውን በጥብቅ ቁጥጥር ዶክተር ይልቃል ከሪፖርተራችን አስቴር ምስጋናው ጋር ባህር ዳር ላይ ባደረጉ ቃለ ምልልስ አመልክተዋል። የቢሮ ኃላፊ የፈተና አሰጣጡን ሂደት በሚያብራሩበት ነው የሚጀምሩት። አማራ ክልል በጣም ተገቢ የሆነ ቅድመ ዝግጅት አድርጎ በሀገር ደረጃ የወጣውን ማስፈጸሚያ ቅድ እስከ ትምህርት ቤት ድረስ በማድረስ በጥብቅ ዲሲፕሊን በመፈጸም ካለፈው ዓመት በተሻለ በተረጋጋ መንገድ ፈተናው እንዲሰጥ ተደርጎ ተከናውኗል። ወደ ሶስት ሺህ የሚጠጉ ፈታኞች ናቸው ለአስራውታ ክፍል ፈታኝነት ተመድበው የሰሩት። እነዚህ እያንዳንዳቸው ሞራል አላቸው። ማንም ተቆጣጥሮ የሚያሰራቸው አይደለም። እነዚህ ሰዎች የፈተና ጥሰት ከተገኘ መያዝ አለባቸው፣ መፈረም አለባቸው። እንዲሰረዝ ማድረግ ይቻላል። በግለሰብ ደረጃ በትምህርት ቤት ደረጃም ይሰረዛል እንዴ፣ ህጉም ስለሚፈቅድ ማለት ነው። እኔ እስከማውቀው ድረስ ከዚህ ከ228ቱ የፈተና ጣቢያ ውስጥ ከተፈተኑት ወደ 92000 ከሚጠጉ ተማሪዎች ውስጥ ይሄ ይሄ ይሄ ብሎ ይሄ ትምህርት ቤት ችግር አለበት ተብሎ የቀረበ ሪፖርት አላውቅም። የፈተናዎች ድርጅትም የቀረበለት ለመሆኑ ግልጽ አላደረገም። የቀረበ ነገር የለም። በትክክል በአግባቡ ፈተናው ተሰጥቷል የሚል ማስረጃ ነው የሰጠው። በዚህ መንገድ ፈተናው ተጠናቆ ያለ አሁን የፈተናው ውጤት ከተለቀቀና ውጤቱም በእያንዳንዱ ክልል ምን ይመስላል የሚባለው ገና ሳይታወቅ ለምንድን ነው አማራ ክልል ይሄ ችግር ነበር የሚባለው? ይሄ ራሱ የሆነ ሌላ ችግር አለው ማለት ነው። የአማራ ክልል የሚኮርጅ ተማሪ ካለ መጀመሪያ የሚጎዳው የአማራ ክልል ያኮራጁ ተማሪ ነው። ህብረተሰቡን የሚሰርቅ፣ ወላጁን የሚሰርቅ ትውልድ እንድንገነባ አንፈልግም፣ አንፈቅድም ይሄ። እኛ የምንፈልገው በሀገር ደረጃም እንዲሆን የምንጥረው መለካት ያለበት ሰው አይደለም፣ ቋንቋ አይደለም፣ ክልል አይደለም፣ አካባቢ አይደለም፣ እውቀት ነው መለካት ያለው። እውቀት ደግሞ ዩኒቨርሳል ነው፣ በዓለም ያሉ ሰዎች በጋራ የሚለኩበት ነው። በመሆኑ የአማራ ክልል ተለይቶ ለብቻው ያላወቀውን እንዲያውቅ የሚደረግበት ስርዓት እንዲኖር ማንም አይፈቅድም አይደረግም። እና ስለዚህ መሰረተ ቢስ ወሬ ነው። አሁን አማራ ክልል ላይ በጣም ሰፊ ወላጆች ይጨነቃሉ፣ ተማሪዎች ይጨነቃሉ። ከፍተኛ ውጤት ያላቸው ተማሪዎች ሁላ ያላገባ ውጤታችን ተያዘ ለምንድን ነው የተያዘው? ይገለጽልን የሚሉ አሉ። በተመሳሳይ በሌላው የትምህርት አይነትም በቃኛን የማይገልጽ እግተኛ ውጤት ነው ተመዝግቦ የመጣው ስለዚህ ይሄ እንዲታይ እንፈልጋለን የሚሉ በጣም በርካታ ተማሪዎች ናቸው። ስለዚህ ይሄ ሁሉ አጠቃላይ ሳይታይ ሳይታወቅ አስቀድሞ የተለየ ሆን ብሎ አንድን ክልል ለመጉዳት ሆን ብሎ አንድ ክልል በተለየ መጥፎ ስል ውስጥ እንዲገባ ማድረግ ነውር ነው፣ ኢሞራላዊ ነው፣ ተገቢ አይደለም እንላለን። ስለዚህ እንደዚያ አስተያየት ተሰጥቶ ከሆነ መታረም አለበት። ክልሉ ውስጥ ለፈተና ከተቀመጡ ተማሪዎች ያስመዘገቡትን ውጤት በሚመለከት አሁን በግል ደረጃ ካልሆነ በስተቀር አጠቃላይ አሰባስበን አደራጅተን መተንተን አልቻልንም። መረጃው አልመጣልንም። አሁን እያንዳንዱ ተማሪ ብቻ ነው የሚያውቀው። 93 ሺ ፈተና ለመቀመጥ ተመዘገቡ። ከዚያ ውስጥ ወደ 92 ሺ የሚደርሰው ተቀምጧል ፈተና። ሌሎች በተለያየ ምክንያት አልተቀመጡ። እዚህ ውስጥ ምን ያክሉ ነው? ለምሳሌ 350 በታች ያመጣ ምን ያክሉ ነው? ከ350 በላይ ያመጣ ምን ያክሉ ነው? ከ400 በላይ ያመጣ ምን ያክሉ ነው አምስት መቶ በላይ ያመጣ የሚለውን መተንተን አልቻልንም። መረጃው ስላልደረሰ ምናልባት አሁን የአብቲቲዩድ መስተካከል ስላለበት እንደገና ደግሞ የሁለት የትምህርት አይነቶች መጣራት አለባቸው ተብለው የተያዙት ማጣራቱ ተጠናቆ ሲገለጽ ድረስ ሊሆን ይችላል። መረጃው አልደረሰ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ነው። አስቴርን እናመሰግናለን። በቀጣዩ ዘገባ የፈተናዎች ኤጀንሲ በየጊዜው የሚያጋጥሙትን ስህተቶች እያረመ አለመምጣቱ በያዝነው ዓመት ለተከሰተው የውጤት አሰጣጥ ችግር ምክንያት ነው ሲሉ በደሴ ከተማ የሚኖሩ አስተያየት ሰጪ ገልጸዋል። የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና የወሰዱ ተማሪዎች በውጤታቸው ቅሬታቸውን እየገለጹ መሆኑን አክሎ መስፍን አራጌ ከደሴ ተከታዩን ዘገባ አስተላልፏል። በዘንድሮ የ12ኛ ክፍል ሀገር አቀፍ ብሔራዊ ፈተና የተሻለ ውጤት ያመጣሉ ተብለው ከሚጠበቁት ተማሪዎች አንዷ ነበረች ሄርሜላ አለሙ። በደሴው መምህር አካለወልድ ከፍተኛ ትምህርት መሰናዶ ሁለተኛ ደረጃ ትምህርት ቤት ፈተናዋን የወሰደችው ሄርሜላ፣ በቅርቡ ይፋ የሆነው ውጤት ግን ጥሩ ዜና አላሰማትም። እሷን ለስሜት መረበሽ ወላጆቿን ለድንጋጤ ዳርጓል። ስጠብቅ የነበረው ሜዲሲን ጎ ያገኛለሁ፣ ከዛ ካልሆነ ደግሞ ወደ ኢንጂነሪንግ ይገባሉ እያልኩ ነበር የጠበቅኩት። አሁን ሲመጣ የወረደ ውጤት ነው። ሲቀጥል ደግሞ አፕቲቱድ እንግሊዝ በእንግሊዝኛ በጣም መጠብቃቸው ውጤቶች ነበሩ፣ ቃል ለኝ የሰሯቸው ነበሩ። ነገር ግን ሲመጡ ከ50 በታች ነበሩ። 34 አፕቲትዩድ እንግሊዝኛ ደግሞ 48 ነው የመጣው። አፕቲቲዩዱስ ሰማኒያ ቤት ስጠብቅ ነበር፣ እንግሊዘኛ ደግሞ ስልሳ ቤት ሰባ ቤት አላጣም ስል ነበር። እኔን ጥሬ ነበር። ሰራውም ቀለል ያለ ነበረ። ነገር ግን ሲመጣ የወረደ ውጤት ነው። ምንም ዋጋ የለውም። ወጣቷ ያገኘችውን ሶስት መቶ አርባ ሁለት ነጥብ እኔን የማይወክል ስትል ትገልጸዋለች። በሀገር አቀፍ ደረጃ የአፕቲቲዩድ ፈተና ውጤት ችግር እንዳለበት ይፋ መሆኑን ተከትሎ ውጤቷ እንደሚሻሻል እርግጠኛ ብትሆንም ሌሎቹም ፈተናዎች ተመሳሳይ የአስተራረም ችግር አለባቸው ባይ ናት። ያው ወደ ማለፍ ውስጥ ሊያስገባኝ ይችላል፣ ነገር ግን የምፈልገውን ፊልድና የጣርኩበት ያለበትን ውጤት አላገኝበት። አሁን የሚሰጠው አስተያየት እንዲታይ ተመልሶ ግን ተስተካከል አልተስተካከል ዋጋ የለም። በተገኘው ውጤት ወጣቷ ብቻ ሳይሆን በመምህርነት ሙያ የሚተዳደሩት ወላጅ አባቷ አለሙ ባየም ቅሬታ አላቸው። መምህር ነኝ፣ የሂሳብ መምህር። እንደ መምህር ከታተላታለሁ። ልጄ ይህን አይነት ውጤት ይመጣል ብዬ አልጠበቅኩ፣ እንደ ፈጽሞ በሂሳቡና በአፕቲቲዩዱ። በተለይ በጣም የገረመኝ ውጤቱ አይደለም። በእርግጥ ወደ አሁኔም ደንግጫለሁ። ዋናው ቁም ነገሩ ግን እኔ ልል የምችለው ፈተና ስለሆነ ስሪስ ቢታረም ደስ ይለኛል። ሳይኮሎጂካሊ ልጆች እንዳይጎዱ ህይወት ነውና። የመምህር አካለ ወልድ ከፍተኛ ትምህርት መሰናደው ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ፍቅር አበበ በበኩላቸው ትምህርት ቤታቸው ባለፉት አመታት የተሻለ ውጤት የማስመዝገብ ታሪክ እንዳለው ያወሳሉ። ዘንድሮ ግን ያን ታሪክ መድገም አልተቻለም። ይህ ደግሞ ከተማሪዎች ብቃት ማነስና ከትምህርት አሰጣጥ ችግር ጋር የተያያዘ እንዳልሆነ ያምናሉ። አሁን በትምህርት ቤታችን ደረጃ እስከዛሬ የነበረው ውጤት ከፍተኛ ውጤት ነው የሚመዘገበው። እንደ ትምህርት ቤታችን ከ600 በላይ የሚመዘገብበት ሁኔታ አለ። አጠቃላይ የማለፋቸው ምጣኔ ከ90 ፐርሰንትና በላይ ነው በተከታታይ አመት የሚመዘገበው በአሁኑ አመት ስናይ ያው እንግዲህ ከተሳሳተው ውጤት አኳያ ሲታይ ሌሎችም አሁን ብዙ ነገሮች ናቸው የሚቀርቡት። አፕቲቱድ ጋር ብቻ የተያያዘ አይደለም። ሌሎች ሰብጀክቶችም ጋር እንዲሁ ቅሬታዎች እየቀረቡ አሁን ወላጆች የምታያቸው እዚህ ግቢ ውስጥ አሁን መጥተው ስናስተናግድ ነበረ። ችግሩን በኢሜል እየላክም ለኤጀንሲው ማለት ነው። እና ውጤቱ እንደ ትምህርት ቤታችን ስናይ ወረድ ያለ ውጤት ነው የተመዘገበው። እንደ ርዕሰ መምህሩ ዘንድሮ ፈተና ከወሰዱት 630 ተማሪዎች ውስጥ ከ480 የሚልቁትን ውጤት ለማደራጀት መሞከሩን ጠቁመው እስካሁን ባለው 350 እና ከዚያ በላይ ውጤት ያስመዘገቡት 65 በመቶ ብቻ ናቸው ብለዋል። ርዕሰ መምህሩ በተለይ በፈተናዎች ኤጀንሲ በኩል የሚስተዋሉ ተደጋጋሚ ስህተቶች አለመታረማቸውና ተጠያቂነት አለመስፈኑ ለዚህ ችግር መከሰት ምክንያት እንደሆነ ይናገራሉ። ፈተናዎች ድርጅት ላይ ያለው ነገር ትንሽ በየዓመቱ አሳሳቢ እየሆነ እየመጣ ያለበት ሁኔታ አለ። በየዓመቱ የተለያየ ችግሮች ይፈጠራሉ። የተለያዩ ችግሮች ትልል ትልቅ ችግሮች በጣም የማይጠበቅ ነገር። በሀገር ደረጃ ማኔጅመንት ተስተካክሎ ሊፈታ እንደማይችል አይገባኝም። ከዚህ በፊት እንግዲህ ታስታውሳለህ፣ ፈተና ተሰረቀ ተብሎ የነበረው በሀገር ኢኮኖሚ ላይ፣ በወላጆች በተማሪዎች በትምህርት ቤቶች ላይ ተፈጥሮ የነበረውን ጫና እናስታውሳለህ። ፈተናው በደንብ ማኔጅ መሆን ስላልቻለ ነው። በቀላሉ አሁን ፈተና ቡክሌት አስተሻሸግ፣ ትራንስፖርት ላይ የሚፈጠሩ ችግሮች መሆን የማይገባው ነገር ይፈጠራል። አሁንም እንደገና ይህን ማረም ትልቅ ስራ ነው። በሀገር አቀፍ ደረጃ የተፈጠረን ችግር የብሔር ገጽታ በማላበስ እና የፖለቲካ ሽፋን በመስጠት ነገሩን ወደ ሌላ አቅጣጫ እንዲያመራ ማድረግም ተገቢ አይደለም ይላሉ ወላጆች። በሰከነ መንፈስ ልጆቻቸውን ከስሜት ስብራት የመጠገን የሚመለከተው የትምህርት አካልም ተደጋጋሚ ስህተቱን በዘላቂነት የሚፈታበት አቅጣጫ ማስቀመጥ ይገባቸዋል እንዳስተያየት ሰጪዎቹ። በትምህርት ቤት የፈተና ስራ በጣም ከባድ ነው፣ ማኔጅመንቱ ማለት ነው። በጥንቃቄ የምትሰራው ነገር ነው። ምክንያቱም ትንሽ ነገር ከሳት ሌላ ቀውስ ነው የሚፈጥረው። ስለዚህ ይሄንን ማድረግ ነበረባቸው ግን አልቻሉም። ተደጋጋሚ ችግር ነው የሚፈጥረው፣ ኤጀንሲው ስለዚህ ሌላ አሰራር ስርዓት መዘርጋት አለበት። እኔ በቃ ያልሰራ ሰውም ካለ መፈተሽ መቻል አለበት እንጂ ሁልጊዜ በየአመቱ በተለያዩ ችግሮች መልካቸውን እየቀያየሩ መቀጠል አለብን የሚል ግምት የለኝም። እኔ ለፈተና ድርጅቶች የምነግረው በተሌለ ሴቶች ከውጤታችን ውጭ ምንም አይነት መብላ የለንም። ሰውን አሁንም እንደገና በህይወታችን ላይ እንደቀለደው እንዲያስተካክልልኝ ይፈልጋሉ። ሌላ ነገር ማለት ይፈልጋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።